የትግራይ ክልላዊ መንግስት ከህዝቡ ብር እያሰባሰበ ነው። የክልሉ መንግስት እያሰባሰበ ያለው ብር ለምን የሚውል ነው? የክልሉ በጀትና ከፌዴራል መንግስት የሚሰጠው ድጎማስ ምን ላይ ውሎ ነው አሁን ገንዘብ ስብሰባ ውስጥ የተገባው? የሚሉ ጥያቄዎች ለትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ለወይዘሮ ሊያካሳ ቀርቦላቸው መልስ ሰጥተዋል ይለናል ሙልጌታ አጽበሃ በላከው ዘገባ የትግራይ መንግስት ለክልሉ የገንዘብ ድጋፍ እንዲደረግለት በራሱ መገናኛ ብዙኃን ህዝቡን እየጠየቀ ይገኛል። የመንግስት የልማት ተቋማት ሰራተኞችም ከአምስት ፐርሰንት እስከ መቶ ፐርሰንት የወር ደመወዛቸውን እንዳበረከቱ የክልሉ ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ተናግረዋል። የንግድ ማህበረሰብ ባለሀብቶችም ለዚህ እንቅስቃሴ ለቀጣይ እሁድ ሰኔ 16 ቀን 2011 ዓም የራሳቸውን ቴሌቶን አዘጋጅተው 250 ሚሊዮን ብር ለመሰብሰብ አቅደዋል ሲሉም አክለው ገልጿል። ይህን እንደሚታወቀው አሁን ሰኔ 15 በትግራይ ክልል የሰማዕታት ቀን ተብሎ የሚከበር ነው። ምክንያቱም ከዛሬ 31 አመት በፊት በርካታ ንጹሐን ዜጎች በአንድ ቀን የጋዩበት፣ እንዲሁም በትጥቅ ትግሉ ውስጥም ወደ 60 ሺህ የሚሆን መስዋዕት የከፈልንበት ስለዚህ እነሱን ስንዘክር አጠቃላይ እነሱን ያለሙትን አላማ ከግብ የማድረስ ጉዳይ ስለሆነ የእነሱ አላማም ይታወቃል የትግራይ ህዝብ ከድህነት የማላቀቅ የትግራይ ህዝብ ከጭቆና የማላቀቅ የትግራይ ህዝብ የደለደለና የጠነከረ የፈረጠመ ኢኮኖሚያዊ አቅም ፈጥሮ አጠቃላይ ራሱን ችሎ የሚኖርበት ማንነቱንና ህልውናውን፣ ሰላሙን፣ አንድነቱን አጠናክሮ የሚሄድበት አግባብ የመፍጠር ስለሆነ አላማቸው ይህንን አላማቸው ከግብ እንዲደርስ ሰማዕታትም እየዘከርን ለዛ አጋዥ የሆኑ ጉዳዮችን ለምሳሌ ይሄ የገቢ ማሰባሰቢያ አንዱ ዋነኛው ተግባር ስለሆነ የልማት እንቅስቃሴያችን ወደ ላቀ ደረጃ ለማድረስ የገቢ ማሰባሰቢያ ስራችን እንሰራለን ብለው ሰፊ እንቅስቃሴ አድርገዋል። እንግዲህ ሰኔ አስራ ስድስት አጠቃላይ ሰፊ የሆነ የነጋዴዎች ና የባለሀብቶች የገቢ ማሰባሰቢያ ቴሌቶን ይኖራል ማለት ነው። የክልሉ መንግስት ገቢውን እያሰባሰበ ያለው በሀገሪቱ ባለፉት አራት ዓመታት በተፈጠረው የፖለቲካ ችግር ሁለተኛው የእድገትና ትራንስፎርሜሽን እቅድ በአግባቡ ስላልተፈጸመ ነው ያሉት ኃላፊዋ የክልሉ እቅድም ባገር ደረጃ እንደሆነው በሚገባ ስላልተከናወነ በቀረው አንድ ዓመት ውስጥ ልማቱን ለማካካስ ተጨማሪ ገንዘብ አስፈላጊ ስለሆነ ነው ብለዋል። እንዲሁም በፖለቲካዊ ችግሩ ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው የሚገኙ መቶ ዘጠኝ ሺህ የትግራይ ተወላጆችን መልሶ የማቋቋም ስራ ስላልተፈጸመ ከተጠቀመ እነርሱን ለማገዝ ነው ሲሉ ኃላፊዋ ገልጸዋል። የክልሉ ህዝብ ደህንነት ለመጠበቅም ተጨማሪ ገንዘብ ስለሚያስፈልግ ነው በማለት ተናግሯል። የፖለቲካ ቀውስ ከእለት ተእለት ብሎ የሚፈረጅበት በአደባባይ ሰው እየወጣ ትግራዋይ ሌባ ነው፣ ትግራዋይ እንደዚህ ነው፣ ትግራዋይ እንደዚህ ነው እያለ የሚያሸማቀቅበትና እንደ ትግራዋይ እንድንበረከክ፣ እንድንሸማቀቅ የሚደረጉ የተለያዩ መርህ አልባ የሆኑ እንቅስቃሴዎች እየተደረጉ ናቸው ማለት ነው። ስለዚህ እነዚህ የሚመጡት ጥቃቶች ለመመከት አጠቃላይ እንደ ትግራዋይ የማንነታችን ህልውናና ደህንነት የማረጋገጥ ጉዳይ ለነገ የሚባል ስራ ስላልሆነ በዚህ ዙሪያ የሚታዩ ችግሮች የመመከት ኃላፊነትም ስላለብን እነዚህ አጠቃላይ ስራዎቻችን ለማጠናከር ብለን ለመስራት ነው። እንግዲህ የገቢው እንቅስቃሴውን እንዲደረግ የታሰበው እንደ ክልል መንግስት አሁን በተጨባጭ ያለው እንቅስቃሴም አበረታች የሆኑ ውጤቶች እየመጡ ናቸው። ክልሉ በየአመቱ የሚበጀተው ገንዘብ እና ከፌዴራል መንግስት የሚሰጥ የድጎማ ድጋፍ ለምን ስራ ስለሚውል ነው ገቢ ማሰባሰቢያ የጀመራችሁት ተብለው የተጠየቁት ወይዘሮ ሊያ በጀቱ ለልማት ስራዎች እየዋለ ነው፣ ሆኖም አሁን ላለው የህዝብ ፍላጎት በቂ አይደለም በማለት መልሰዋል። ፌዴራል መንግስት በጀት ስለማይበቃ ነው ወይ የሚለው ጥያቄ ጥሩ ነው። የመንግስት በጀት ምን ያህል እንደሆነ ይታወቃል። በፌዴራል መንግስት የሚሰጠን በጀትም በበጀት ቀመሩ ግልጽ ነው ምን ያህል በጀት እንደሚበጀት ለትግራይ ክልል። የህዝባችን ዲማንድ ያለው ግን በጣም ከዛ በላይ ነው። ያ ፍላጎት ለመመለስ የሚያስችል አቅም ካልፈጠርን፣ በየደረጃው ያሉ የህዝባችን የመሰረተ ልማቶች፣ የልማት እንቅስቃሴዎች፣ የስራ አጥነት ችግሮች ካልፈታን፣ ለመንግስትም አጠቃላይ ለምንሄድበት አጠቃላይ ጉዞም ችግር ይፈጥራል ብለን ስላሰብን ነው። የሚገባው ግብርስ ክልሉ በአግባቡ እየሰበሰበ ነው? ኃላፊዋ ለዚህ የሚከተለውን ምላሽ ሰጥተዋል። ግብር ስለማይከፈል ነው ወይም የሚለውን ነገር እስካሁን የትግራይ ክልል የመጡ ለውጦች ውስን ለውጦች እኮ ህዝባችን በየደረጃው ግብር ስለከፈለ ነው ነጋዴው፣ ባለሀፍቱ መንግስት፣ ሰራተኛው፣ ሁሉም የሚመለከተው ግብር የመክፈል ባህሉን ከጊዜ ወደ ጊዜ እያዳበረ ስለሄደ በዛ ደረጃም እንቅስቃሴውን እያደረገ ስላቆየ ነው ያሉትን የመሰረተ ልማትም እንበለው ልማትም እንበለው የተለያዩ እንቅስቃሴዎች እየተደረገ ያለው። ስለዚህ አጠቃላይ የልማቱን ውጤት የግብር አሰባሰባችንም ውጤት ነው ተብሎ ነው የሚወሰደው። ይሄ የግብር አሰባሰብ ሂደት በተጠናከረ ሁኔታ ክልላችን ውስጥ እየተፈጸመ ነው ያለው። ስለዚህ የገቢ ማሰባሰቢያውን ከግብር አለመክፈልና መክፈል ጋር መያያዝ የለበትም። የክልሉ ምክትል ርዕስ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ቀደም ሲል የአርሶ አደሮች ብድር ስላልተመለሰ የፌዴራል መንግስት ሁለት መቶ ሚሊዮን ብር ከበጀት ቆርጦ አስቀርተዋል ማለታቸው ይታወቃል። ይህ ሁኔታ ለክልሉ መንግስት ብር ለማሰባሰብ ምክንያት ሆኖ እንደሆነ ወይዘሮ ሊያ ተጠይቀው ሲመልሱ ይህ ጉዳይ በአሁኑ ጊዜ በክልሉ ያጋጠሙ ካሉ ችግሮች አንዱ እንጂ ዋነኛ አይደለም፣ በጀቱን ከመቁረጥ በፊት ቅድሚያ ውይይት ተደርጎ መግባባት ላይ ቢደረስ መልካም ነበር የሚል ማብራሪያ አክለዋል። ለአሜሪካ ድ مولگی تصبح محمد قلم